የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት የኦሮሚያ ሕዝብ ተገቢ ብሶት እንዳሉት የተቀበለው የኢትዮጵያ መንግስት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታውቃለች። መንግሥቱ እነዚህ አስቸጋሪ ሁኔታዎችን ለመፍታት ጊዜ ይወስድበታል። አብይ ስጋታችን መንግሥቱ ይህንን እስኪያደርግ ድረስ ከህዝቡ ጋር መተማመን ይገባዋል። ይህም የሚሳካው የፖለቲካ ክርክርና ተሳትፎ እንዲስፋፋ በር ሲከፍት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲያዊ ሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ በአዲስ አበባ ከኢትዮጵያ ባለስልጣናት ጋር ተወያይተዋል። በሌላ ዜና በኦሞ ህዝቦች የኦሞ ህዝቦች ዴሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ ሐዋሳ መግባታቸው ታውቋል። ዝርዝሩ ደርሶናል። ወደ ኢትዮጵያ የሚገባው ቀጥተኛ የመዋለ ንዋይ ፍሰት እድገት ቢያሳይም መጠኑ አሁንም ቢሆን አነስተኛ ነው ይላሉ የምሽቱ እንግዳችን። የቻይና ቀጥተኛ ኢንቨስትመንት ጠቅላላ እንደው የተከማቸው እስካሁን ስድስት መቶ ሚሊዮን ነው ገደማ ነው። አምና ግን በአምና ደግሞ የመጣው የየአመቱ ፍሎ እንለዋለን እኛ የየአመቱ የሚመጣውን ስታይ ደግሞ መቶ 22 ሚሊዮን ብቻ ነች። ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ቀጥተኛ ያልሆነውን በብድር የሚገኘው ግን የገንዘብ ፍሰቱ እጅግ ብዙ ነው ይላሉ። ይህንን ከምን ጋር አወዳድረዋለሁ? ጠቅላላ ቻይና ለኢትዮጵያ ፋይናንስ ያደረገችው በብድር መልክ ስንት ነው ስትል ወደ 17 ቢሊዮን ዶላር ነው። በኢትዮጵያ ውስጥ ሰላምና ዲሞክራሲን ለማስፈን ግጭቶችን በመፍታት ረገድ የሲቪል ማህበራት ምን አይነት ሚና ሊጫወቱ ይችላሉ? በሳምንቱ መጨረሻ በዋሽንግተን ዲሲ የተካሄደ ህዝባዊ ስብሰባ ውይይት ተደርጎበታል። በስፍራው ተገኝተን ዘገባ አጠናቅረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮች። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የቆጵሮስ ፍርድ ቤት የግብፁን አየር መንገድ አውሮፕላን አስገድዶ ደሴቲቱ አገር እንዲያርፍ ያደረገውን ጠላፊ ምርመራ እስኪያከናውን ለስምንት ቀን በእስር ላይ እንዲቆይ አዘዘ። ተጠርጣሪው አውሮፕላኑን በመጥለፍ ሰዎችን በማገት በማሸበር እና ፈንጂ ከመታጠቅ ጋር በተያያዙ ሁለት ክሶች ተወንጅሏል። ግብፅ አእምሮ የታወከ ሰው ነው ያለችውን የ59 ዓመቱን ሰይፍ ኢድን ሙስጠፋን ቆጵሮስ አሳልፋ እንድትሰጣት ጠይቃለች። ትናንት ማክሰኞ ለስድስት ሰዓት ከዘለቀው ከባድ ፍጥጫ በኋላ በቁጥጥር ስር የዋለው ሙስጠፋ ድርጊቱን የፈጸምኩት ባለቤቴንና ልጆቼን ሀያ አራት ዓመት ሙሉ ሳላያቸው በመኖሬ ነው ሲል ለቆጵሮስ ፖሊሶች ተናግሯል። የግብጽና የቆጵሮስ ባለስልጣናት ድርጊቱን ከሽብርተኝነት ጋር የተገናኘ እንዳልሆነ አመልክተዋል። ሰባ ሁለቱ መንገደኞችና የበረራ ሰራተኞችም ያለምንም ጉዳት ተለቋል። ፈንጂ ታጥቅ ያለው አውሮፕላኑን አፈነደዋለሁ እያለ ይዝት ነበር የተባለው የታጠቀው የውሸት ፈንጂ መሰል መሆኑን ባለስልጣናቱ ደርሰውበታል ተብሏል። የናይጄሪያ የጦር ሰራዊት በፕሬዚዳንት ሙሐመድ ቡሄሪ መሪነት በቦኮ ሀራም ላይ ባካሄደው ዘመቻ ከፍተኛ ስኬት አስመዝግቧል ሲሉ የሀገሪቱ መከላከያ ሚኒስቴር ተናግረዋል። ጄኔራል ዳን አሊ በዛሬው እለት በሰጡት መግለጫ ጦር ሰራዊቱ ብዛት ያለው መሬት ከአሸባሪው ቡድን እጅ አስለቅቋል። በአሁኑ ወቅት ቦኮ ሀራም በአብዛኛው በሽምቅ ውጊያ ውስጥ ብቻ ተወስኗል ብሏል። ፕሬዚዳንት ባራክ ኦባማ በሀገሪቱ የበርካቶችን ህይወት እየቀጠፈ የሚገኘውን የሄሮይንና ኦፒድ አደንዛዥ ቅመማ ቅመም እጽዋትና መድኃኒቶች ሱሰኝነትን ለመታደግ በሚሊዮን የሚቆጠር የገንዘብ እርዳታ እንደሚሰጡ ቃል ገቡ። እንደ አውሮፓውያን አቆጣጠር በ2014 ዓ ም ብቻ 28000 አሜሪካውያን ከህጋዊ መድኃኒትና ህገወጥ የእጽ ሱሰኝነት ጋር በተያያዘ መሞታቸው ይታወቃል። ፕሬዚዳንት ኦባማ በአትላንታ በሀኪም ትእዛዝ የሚወጡ መድኃኒቶችና የሄሮይን አደንዛዥ ቅመማ ቅመም አጠቃቀም ብሔራዊ ጉባኤ ላይ ተገኝተው የእጽና የመድኃኒት ሱሰኝነትን ለመታደግ በሚሊዮን የሚቆጠር ገንዘብ እርዳታ እንደሚሰጡ ቃል ገብተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔ እኔም መስታወት አረጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር የኦሮሚያ ሕዝብ ተገቢ ብሶቶች እንዳሉት የተቀበለው የኢትዮጵያ መንግሥት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዴሞክራሲ፣ ሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖስኪ በዚህና በሌሎች ጉዳዮች ላይ ከኢትዮጵያ ባለሥልጣኖች ጋር ተወያይተዋል። የሕዝቡ ችግሮች እስኪፈቱ ድረስ ግን መንግስት የፖለቲካ ምህዳሩን መክፈት፣ የሲቪል ማህበራት በኦሮሚያ ሚናቸውን እንዲጫወቱ ማድረግ፣ የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ እንዳለበት ረዳት ሚኒስትሩ ለቪኦኤ ማምሻውን ገልጸዋል። እስክንድር ፍሬው ነው ያነጋገራቸው፣ ዝርዝሩን ይዟል። ውይይቱ አመታዊ ቢሆንም የተነሱት ጉዳዮች ወቅታዊ ጭምር ናቸው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ትናንት የተገናኙት የተለያዩ መስሪያ ቤቶችን ከሚወክሉ የኢትዮጵያ ባለስልጣናት ጋር ነበር። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ፣ የውጭ ጉዳይ ሚኒስትር ዴታ አምባሳደር ታዬ ህዝቀ ስላሴና ሌሎችም የኢትዮጵያን መንግስት ወክለው መገኘታቸውን የተጠቆመው ከኦሮሚያ ሁኔታ እስከ ሲቪክ ማህበረሰ ሰቡ ሚና መንግስት ዲሞክራሲን ለመገንባት እስከሚያደርገው ጥረት ያሉት ሁሉ ተነስተዋል ብለዋል ረዳት ሚኒስትር ማሊኖውስኪ ለቪኦኤ ሲናገሩ፣ በተለይ የኦሮሚያን ሁኔታ በተመለከተ መንግስት ኃላፊነት መውሰዱ አዎንታይ እርምጃ መሆኑን፣ በተግባር ግን መታገዝ እንዳለበት ጠቅሰዋል። መንግስት በኦሮሚያ የተፈጠረውን ሁኔታ በተመለከተ የራሱ የሆኑ ኃላፊነቶችም በግልጽ የተጋፈጠበት ሁኔታ እንዳስደነገጠኝ መናገር አለብኝ። በዚያ ያለው ሕዝብ ተገቢ ብሶቶች ናቸው ያላቸውን ከመፍታት አንጻር አስፈላጊ እርምጃዎችን በመውሰዱ እነዚያን የመንግስት አስተያየቶች ወይም መግለጫዎች ተመልክተናል። በከፍተኛ ሁኔታም ተቀብለናቸዋል። አሁን ደግሞ መንግስት እነዚህን ወደ ተግባር እንዲጠይቅ እንዲቀይራቸው እንጠብቃለን። ዛሬ የተወያየነው በዚህ ጉዳይ ላይ ነው። በኦሮሚያ የተፈጠረው ሁኔታ ምክንያት የመልካም አስተዳደር ችግር መሆኑን ለዚህም ኃላፊነቱን እንደሚወስዱ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማሳወቃቸው ይታወሳል። ከትናንቱ ውይይት በመነሳት የተናገሩት አሜሪካዊው ረዳት ሚኒስትርም የህዝቡ ብሶቶች በመሬት አጠቃቀም፣ በሙስናና የመልካም አስተዳደር ችግሮችን በመሳሰሉ ጉዳዮች እንደሚንጸባረቁ ጠቁመዋል። መንግስት እነዚህን ችግሮች እስኪፈታ ጊዜ መውሰዱ እንደማይቀርም ያምናሉ። ይህ እስኪሆንም የተለያዩ እርምጃዎች መውሰድ እንዳለበት አብራርተዋል። መንግስቱ እነዚህን አስቸጋሪ ሁኔታዎች ለመፍታት ጊዜ ይወስድበታል። አቢ ስጋታችን መንግስቱ ይህንን እስኪያደርግ ድረስ ከህዝቡ ጋር መተማመን እንደሚገባው ነው። ይህም የሚሳካው የፖለቲካ ክርክርና ተሳትፎ እንዲስፋፋ በር ሲከፍት ነው። በኦሮሚያ የማኅበረሰብ ተቋማት ህዝቡ የገጠመውን ችግር እንዲፈቱና ሚናቸውን እንዲጫወቱ መፍቀድ አለበት። በእንቅስቃሴው የመጀመሪያ ምዕራፍ እንደተመለከትነው አይነት ደህንነትን ያማከለ አስተዳደርን ወደ ጎን መተው ያሻል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ የአንድ ቀን የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሩዋንዳ አምርተዋል። በመቀጠልም ወደ ቡሩንዲና ኬንያ እንደሚያመሩ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኦሞ ህዝቦች ዲሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ አዋሳ መግባታቸው ታወቀ። ታሳሪዎቹ ላለፉት አምስት ቀናት ፍርድ ቤት እንዳልቀረቡ ዘጋቢያችን መለስካቸው አመሃ ያደረሰን ዘገባ ጠቁሟል። የዞኑ ፍርድ ቤት ጉዳዩን ለማየት ስልጣን ስለሌለው ታሳሪዎቹን ፍርድ ቤት ለማቅረብ እንዳልቻለ ፖሊስ ይገልጻል። የኦሞ ህዝቦች ዴሞክራሲያዊ ህብረት ምክትል ሊቀመንበር አቶ አለማየሁ መኮንን የዚሁ ፓርቲ አባል አቶ አብርሃም ንህና በፓርቲ አባልነት የማይታወቁት አቶ ስለሽጌታቸው ቅዳሜ መጋቢት 17 ቀን 28 ዓ ም በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በጅንካ ከተማ ፖሊስ በቁጥጥር ስር ውለው ዛሬ ሐዋሳ ከተማ በክልሉ ፖሊስ ኮሚሽን ግቢ እንደሚገኙ የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ለቪኦኤ በስልክ ገለጹ። አቶ ግርማ ጨምረው እንዳስረዱት ቅዳሜ ዕለት የፍርድ ቤት ትእዛዝ የያዙ የፖሊስ አባላት የአቶ አላማየሁ መኮንን ቤት መፈተሻቸው ታውቋል። በትእዛዙ መሠረት፣ ፖሊስ ከተጠርጣሪው ቤት የግድሞት ሰባት አርበኞች ጽሑፎችን፣ የመገናኛ መሳሪያዎችንና የጦር መሳሪያዎችን እንዲይዙ ያዛል። ይሁንና በተጠርጣሪው ቤት የተገኙት የመዝሙር ካሴቶች፣ የሥነ ግጥም ጽሑፎች፣ ከዚህ በፊት በአካባቢው በደረሱ ግጭቶች የተጎዱ ሰዎች ስም ዝርዝር እንደሆነ አቶ ግርማ ገልጸዋል። የተጠረጠሩበት ወንጀል ምን እንደሆነም ፖሊስ ለታሳሪዎች አልገለጸም ብለዋል አቶ ግርማ። ተጠርጣሪዎቹ ከተያዙበት እለት ጀምሮ እስከዛሬ ባለፉት አምስት ቀናት ውስጥ ፖሊስ ፍርድ ቤት አላቀረባቸውም ብለዋል። የጅንካ ፖሊስ አዛዥ ሻለቃ ሺኩን አርቴ በበኩላቸው ለቪኦኤ በስልክ እንደገለጹት ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደሆኑ አረጋግጠዋል። ፍርድ ቤት ያልቀረቡት ግን የዞኑ ከፍተኛ ፍርድ ቤት ጉዳዩን የማየት መብት የለኝም ስላለን ምን ማድረግ እንዳለብን ከክልሉ ፖሊስ ኮሚሽን ጋር እየተናገርንበት ነው ብለዋል። ታሳሪዎቹ የተጠረጠሩበትን ወንጀል ብጠይቃቸውም በዚህ ጉዳይ ላይ ቃላቸውን ለመስጠት ፈቃደኛ እንዳልሆኑ፣ በብርበራ የተያዙ ቁሳቁሶችን በተመለከተ ምንም አይነት ዝርዝር እንደማይሰጡኝ ነግረውኛል። ከክልሉ ፖሊስ ኮሚሽን ጋር ተነጋግረው ሲያበቁ ሙሉ መረጃ እንደሚሰጡኝና ከሰዓት በኋላ እንዲደውልላቸው ነግረውኝ ነበረ። ይሁንና ስልካቸውን ደጋግሜ ብደውልም ለጥሬ ምላሽ ማግኘት አልቻልኩም። ግንቦት ሰባት በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ድርጅት እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399 ኤፍኢሲ አምስት ስድስተኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ። በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን ለማዳመጥ በ19 ሜትር ባንድ በ15580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ አት ቪኦኤ አምሃሪክ ላይ። በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን። አሁኑ ኑ አድረሱን። አስተያየቶቻችሁን አት ቪዮያ መሐሪክ ላይ በተለይ አስቀድመን ያቀረብንላችሁ በኦሮሚያ የተከሰተውን ሁኔታ አስመልክቶ ዩናይትድ ስቴትስ የሰጠችው መግለጫ ላይ የእናንተን አስተያየት አኑሩ። በቀጥታ እንነጋገር። ወደ ተከታዩ ዘገባችን እንለፍ። አሁን በኢትዮጵያ ምጣኔ ሀብት ቀጥተኛ የውጭ መዋለ ንዋይ ፍሰት እያደገ ቢመጣም በቂ አይደለም ይላሉ በአዲስ አበባ ዩኒቨርሲቲ ጥናት ያከናወኑት ዶክተር አለማየሁ ገዳ ቀጥተኛ ያልሆነው ኢንቨስትመንት ማለት በብድር የሚገኙና መንግስት የመሰረተ ልማትና ሌሎች ስራዎችን ለማከናወን የሚያውለው የገንዘብ ፍሰት በእጅጉ ከፍተኛ እንደሆነ ነው ባለሙያ የገለጹት። በተለይ ከቻይና የሚገኘው ብድር 17 ቢሊዮን ዶላርስ ደርሷል። ገንዘብ ልማትን ያሳልጣል፣ ግን ብድር ስለሆነ መከፈል አለበት። በአጠቃላይ ምጣኔ ሀብትና ብድሩን በምትከፍሉት በተለይ የዛሬ ወጣቶች የወደፊት ኑሮ ቀጥተኛ ተጽዕኖ ይኖረዋል። ዝርዝሩን ሄኖክ ሰማስጌር ከዶክተር አለማየሁ ገዳ ጋር ያደረገው ውይይት ላይ ይቀርባል። ቀጥተኛ ኢንቨስትመንት የምንለው በአማካይ በአመት ከሁለት መቶ ሀምሳ አምስት ሚሊየን በላይ ዶላር በላይ በየአመቱ ይገባል። ግን በቅርቡ ለምሳሌ ያምናውን ብንወስድ በጣም ትልቁ አንድ ነጥብ ሁለት ቢሊዮን ዶላር ነው ቀጥተኛ ኢንቨስትመንት የመጣው። ይሄ አንድ ነጥብ ሁለት ቢሊዮን ዶላሩ ባለፈው አመት የነበረው በመጠጥ ኢንዱስትሪ በስፋት በመጠጥ ኢንዱስትሪዎች በቢራ ኩባንያዎች በመሳሰሉት እንደሆነም ይታወቃል። አዎ፣ ግን አሁን ዋናው የጥናቱ ዓላማ ግን ምንድን ነው ያለ ያልኩት፣ እኔ ይሄ ገንዘብ በጣም ትንሽ ነው፣ አንድ ነጥብ ሁለት ቢሊየን፣ ግን ቀጥተኛ ያልሆነ ኢንቨስትመንት አለ። ቀጥተኛ ያልሆነ ኢንቨስትመንት በተለይ ከቱርክ፣ ከቻይና፣ ከህንድ የሚመጣ አለ እሱን ላይ ብናተኩር ነው የውጭ ኢንቨስትመንት ሊገባን የሚችለው። ያኛው ሊያሳስተን ይችላል፣ ምክንያቱም በጣም ትንሽ ነው ብዬ ለምሳሌ ምሳሌ ብሰጥህ የቻይና ቀጥተኛ ኢንቨስትመንት ጠቅላላ እንዳው የተከማቸው እስካሁን ስድስት መቶ ሚሊዮን ነው ገደማ ነው። አምና ግን በአምና ደግሞ የመጣው የየአመቱ ፍሎ እንለዋለን እኛ የየአመቱ የሚመጣው ስታይ ደግሞ መቶ ሀያ ሁለት ሚሊዮን ብቻ ነች። አሁን የመጣው መቶ ሀያ ሁለት ነው። የተጠረቃቀሙ ለብዙ አመት ደግሞ ስታዩ የኤፍዲአይ ስቶክ የሚሉት ማለት ነው። የተጠረቀሙ ስታዩ ስድስት መቶ ሚሊዮን ነው። አሁን ይህንን ከምን ጋር ታወዳድረዋለ? ጠቅላላ ቻይና ለኢትዮጵያ ፋይናንስ ያደረገችው በብድር መልክ ስንት ነው ስትል ወደ አስራ ሰባት ቢሊዮን ዶላር ነው አጠቃላይ የሆነው። እዚህ ላይ ለሁላችንም ግልጽ ለማድረግ ቀጥተኛ የሆነ ኢንቨስትመንትና ቀጥተኛ ያልሆነ ኢንቨስትመንት ልዩነታቸው ምንድን ነው? ቀጥተኛ የሆነ ኢንቨስትመንት የሚባለው ባለቤቱ የውጭ ሀገር ዜጋ ሆኖ በኢትዮጵያ ውስጥ መጥቶ ኢትዮጵያ ውስጥ በቋሚነት አመራሩን ወይም ማኔጅመንቱን የሚመራበት ትልቅ ሼር ያለበት ኢትዮጵያ ውስጥ የተተከለ መዋለ ነዋይ ወይም ኢንቨስትመንት ማለት ነው። ለምሳሌ ሼክ መሐመድ አላሙዲ ሳውዲ ዜጋ ናቸው። ኢትዮጵያ ውስጥ መጥተው ኤልፎራ የሚባል የዶሮ እርባታ ሲያቋቁሙ፣ ያ ቀጥተኛ ኢንቨስትመንት ነው። እሳቸው ወይም የሳቸው ኩባንያ ነው ማኔጅ የሚያደርገው ማለት ነው። ይሄ ቀጥተኛ ያልሆነ ያልኩትን የትኛው ነው? ለምሳሌ ኢትዮጵያ መንግስት አዲስ ባቡር ዘርግቷል አዲስ አበባ ከተማ ውስጥ። ያ ኢንቨስትመንት የማነው? የኢትዮጵያ መንግስት ኢንቨስትመንት ነው፣ ግን ብሩ ኬት ነው የመጣው? ከቻይና ነው የመጣው ነው የመጡት በብድር ማለት ነው። ከቻይና ነው የመጣው። ግን ቻይኖቹ ባይኖሩ ደግሞ ሊኖረን አይችልም ነበር አይደል? ስለዚህ የውጭ ኢንቨስትመንት ይመስላል፣ ግን ቀጥተኛ ኢንቨስትመንት አይደለም። ብድር ብንለው ይሻላል፣ ወይም እነሱ ክሬዲት ፋይናንሲንግ በእንግሊዝኛ ወይም ቬንደር ፋይናንሲንግ የሚሉት ነው። ከሌሎችስ ምዕራባውያን ከሆኑ ከአይ ኤም ኤፍ ከዓለም ባንክ እንደዚሁም የአፍሪካ ልማት ባንክም አሉ፣ ሌሎች አጋር መንግስታትም አሉ። እሱ የት ነው የሚገባው? ምን ያህል ነው ቁጥሩስ? እሱ በብድር ነው የሚገባው፣ በብድር ተብሎ ነው የሚገባው። ቁጥሩን አላውቀውም፣ ግን ብዛት የለውም ብልህ ጠቅላላ ከአስር ቢሊዮን በታች ይመስለኛል። እሱ ብድር የምንለው ነው ቀጥተኛ ኢንቨስትመንት አንለውም። ይሄ አስራ ሰባት ቢሊዮን ብሩ ግን በጣም ብዙ ብዙ ገንዘብ ነው። በክሬዲት ፋይናንሲ ነው። አዎ የት የት የሚገባ ይመስላል መሰለ ለምሳሌ የኢትዮጵያ ቴሌኮም ብትወስድ መጀመሪያ ላይ አንድ ነጥብ አምስት ቢሊዮን ሰጥቶናል ቻይና፣ ለመጀመሪያው ምዕራፍ በሁለተኛው ምዕራፍ አንድ ነጥብ ሶስት ቢሊዮን ሰጥቶናል። አሁን እሱን ስትደምረው ወደ ሶስት ይጠጋል ማለት ነው። ከአዲስ አበባ ተነስቶ ጅቡቲ የሚሄደው ባቡር ላይ እንደገና የቻይና መንግስት ነው የሰጠን። እሱም ወደ ከሁለት እስከ ሶስት ቢሊዮን ይሆናል። የአዲስ አበባ ባቡር ብትወስደው ግማሽ ቢሊየን ነው። እነዚህ እነዚህ የመንገዶች ላይ አለ። የህዳሴው ግድብ ማስተላለፊያው የመብራት ኃይሉ ማስተላለፊያ ወደ አንድ ቢሊየን አለ። እነዚህ እነዚህ ስትደምራቸው እስካሁን የተሰጡት ወደ አስራ ሰባት ቢሊየን ይገባሉ። ብዙ ገንዘብ ነው ይሄ። አነስተኛ ወለድ ያለው ነው ወይስ በገበያ ዋጋ ነው ብድሩ የሚገኘው? አንዳንዴ ከገበያም ይበልጣል። ይሄ ነው ትንሽ የሚያስፈራው ምንድን ነው ከዓለም ባንክ ወይም ከዓለም ገንዘብ ድርጅት የምናገኛቸው ገንዘቦች በጣም ጥሩ ነው። እንትኑ የችሮታ ጊዜው ጥሩ ነው። እስከ አስር አመት በኋላ ነው መክፈል የምጀምረው የችሮታው ጊዜው እንደገና ደግሞ እስከ አርባ አመት ድረስ ልትቆይ ትችላለህ። የመክፈያው መጨረሻ ጨረሰ የምከፍልበት ከአርባ አመት ይሆናል። ወለዱ ከአንድ በመቶ በታች ነው። እንደ ነጥብ ሰባት አካባቢ ነው በአማካይ። ስለዚህ ከነሱ የምናገኘው ርካሽ ነበር። ችግሩ ምንድን ነው? ያው እነሱ አሟላ የሚሉህ የፖሊሲ አሟላ የሚሉህ የሰብአዊ መብት ምናምን ቅድመ ሁኔታዎች ስላሉ እንደ ልብህ አታገኘው። ቀጥተኛ ያልሆነው ግን ምንም ቅድመ ሁኔታ የለውም። ግን ስታወዳድረው የችሮታው ጊዜ በጣም አጭር ነው፣ ሶስት አመት ቢሆን ነው። የዛ አስር አልኩህ፣ ይሄኛው ሶስት ነው። የመክፈያው ጊዜ ያ እስከ አርባ አመት ይሄዳል፣ ይሄኛው አስር አመት ነው። ወለዱ ከየለንደን ወለድ የባንኮች ወለድ ወይም ላይቦሪ ባሉ ለንደን ኢንተር ባንክ ኦፍሸር ራይት የሚሉት ማለት ነው። የለንደን ባንኮች ወለድ ላይ ከሱ ላይ ይጨምራል እስከ አንድ ወይ ሁለት ወይ ሶስት ነጥብ ወደ ላይ ከፍ ይላል። የለንደኑ ለምሳሌ አንድ ፐርሰንት ከሆነ ይህኛው አራት ፐርሰንት ሊሆን ይችላል ማለት ነው። ከፍተኛ የብድር ጫና በምጣኔ ሀብት ላይ የሚፈጥረው ጫና፣ ብድሩን በሚከፍለው የወደፊት ትውልድ ኑሮ ላይ የሚኖረው ተጽዕኖ እና የመፍትሄ አማራጮቹን በነገው ዝግጅት ይዘን እንቀርባለን። የምትከታተሉት ሌላ ነበር። ሄኖክዲና ወይ ነው ዲጄ ፋትሱ እዚህ ስቱዲዮ አለ። አንተን ለማስተዋወቅ ልቸኩዬ ነው። አሪፍ አሪፍ። ያው ሙዚቃ ዘጋጅቼላቸዋለሁ ለዛሬ የተዘጋጁ ሙዚቃ። ዳዊት መለሰ ነው ቆየት ካሉት ሙዚቃዎቹ መካከል የሚወደደውን አልቻልኩም እንጋብዛለን።

sing I got most በኢትዮጵያ ውስጥ ሰላምና ዲሞክራሲን ለማስፈን ግጭቶችን በመፍታት ረገድ የሲቪል ማህበራት ምን አይነት ሚና ሊጫወቱ ይችላሉ? ባለፈው ሳምንት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ምሁራን የሲቪልና ና የፖለቲካ መሪዎች ከሕዝቡ ጋር ያደረጉትን ውይይት ክፍል አንድ ነበረ ያስደመጥ ናችሁ ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና ና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ በቪዥን ኢትዮጵያ ና በኢትዮጵያ ሳተላይት ሬዲዮ ና ቴሌቪዥን ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ የተካሄደውን ስብሰባ ጽዮን ግርማ ተከታትላ የሚከተለውን አጠናቅራለች። እንከታተለው። ቅዳሜ መጋቢት አስራ ሰባት ዋሽንግተን ዲሲ በሚገኘው ማሪዎት ሆቴል በተካሄደው የመጀመሪያው ቀን ውይይት ጥናቶችንና የመወያያ ሀሳቦችን ለተሳታፊዎች ያቀረቡት በአማካሪነት የሚሰሩት ዶክተር አሰግድ ሀብተወልድ፣ የሰብአዊ መብት ተሟጋቹ አቶ ኦዋንግ ሜቶ፣ የሰብአዊ መብት ተሟጋችና ጥናት አጥኒ አቶ ጋሻው ገብሬና በቺካጎ የኢትዮጵያውያን ማህበረሰብ የቦርድ አመራርና የሰብአዊ መብት ተሟጋች ዶክተር እርቁይመር ናቸው። ያወያዩቸው ደግሞ ዶክተር አሸናፊ ሳይ ነበሩ። ዶክተር አሰግድ ሀብትወልድ ከግጭት በኋላ ያለችውን ኢትዮጵያ ስኬታማ ለማድረግና ሰላማዊ ሽግግርን ለማምጣት የአመራር ክፍተትን ማጥበብ የሚል ይዘት ባለው ጽሁፋቸው ኢትዮጵያ በአምባገነን መንግስት ስር እየተዳደረች እንደምትገኝ ለማወቅ ማንም ሰው አስታዋሽ እንደማይፈልግ ከገለጹ በኋላ በአሁኑ ወቅት ኢትዮጵያ በአምባገነን ስርአት ስር በቀውስ በረሀብና በተለያዩ ችግሮች ስር እንደምትገኝ ገልጸው አንዳንድ ሰዎች ለዚህ ምክንያቱ ህወሀት ነው ሲሉ ሌሎች ደግሞ ደርግ ወይም የምዕራቡ ዓለም መንግስታትና አሜሪካኖች ይላሉ። አንዳንዶች ደግሞ እርግማን ስላለብን ፈጣሪ ነው፣ ሌሎች ደግሞ ሰይጣን ነው። ጥቂቶችና ነገሩን ጠለቅ ብለው ለማየት የሚሞክሩ ህገ መንግስቱና ብሄር ተኮር ፌዴራሊዝም ነው ሲሉ የአየር ንብረት ለውጥ እንደሆነም የሚናገሩ አሉ ብለዋል። እንደ እርሳቸው ግምገማ ምክንያቱ የአመራር ክፍተት እንደሆነ አስረድተዋል። እንደ ህዝብ የኢትዮጵያ ህዝብ መሪዎቹን መዝኖ በምክንያት እንደማይወድና እንደማይጠላ ገልጸው፣ ከአመራሮቹ በጎና እኩ የሆኑትን ምግባሮች ከመለየት ይልቅ በተለይ ከስልጣን ከወረዱ በኋላ ሁሉንም ወደ አንድ ቆሻሻ ማጠራቀሚያ እንጥላቸዋለን ብለዋል። በየትኛውም መልኩ ስልጣን ላይ የሚወጣ አመራር ከቀደሙት ጥንካሬና ድክመትን መማር አለበት ብለዋል። ህዝብም እንደ ህዝብ መሪዎቹን በጥንካሬያቸው አመስግኖ፣ በድክመታቸው ደግሞ ሊወቅሳቸው ይገባል ብለዋል። ለተለያዩ ጊዜዎች የተለያዩ መሪዎች ያስፈልጉናል። ለምሳሌ እንዳሁኑ ባለው የግጭቶች ጊዜና ከግጭት በኋላ ባለ ጊዜ የተለያዩ መሪዎች ናቸው ሊኖሩን የሚገባ። ብዙ ጊዜ ትክክለኛ መሪዎች እንዲኖሩን አንሰራም። በግጭት ጊዜ ግርማ ሞገስ ያላቸው በህዝብ ተወዳጅ የሆኑ መሪዎች ናቸው የሚያስፈልጉን። ስሜት ቀስቃሽ መሆን አለባቸው። ለምሳሌ ማርቲን ሉተር ኪንግ ጁኒየር አሜሪካውያን የዘር መድሎውን ይዋጉ በነበረበት ጊዜ ቃሎቻቸው ኃይል ነበራቸው። እንደ ማሀትማ ጋንዲ ያሉ መሪዎች ሰውን በተግባራቸው ምሳሌነት ነበር የሚያነቃንቁት። እነዚህ ሁለት መሪዎች የተዋጣላቸው መሪዎች የሆኑት ግርማ ሞገስ ስለነበራቸው፣ ተወዳጅም ስለነበሩ፣ ስሜት ሰርጓጅ የሆኑ ንግግሮቻቸውና ተግባሮቻቸው ሰውን ስለሚያስከትሉ ነው። ለዚህ ነው ለተለያዩ ጊዜያት የተለያዩ መሪዎች ሊኖሩን ይገባል የምለው። አባታዊ ተክለ ሰብዕና ያላቸው፣ የተለየ የፖለቲካ ጥማት የሌላቸው፣ መልካም ዝናን የተካኑ፣ ታማኝና ሁሉን አቃፊ የሆኑ ሊሆኑ ይገባል። ከግጭት በኋላና በመረጋጋት ጊዜ ለአንድነት ጠሪ አንደበታቸውና ተግባራቸው የሰለጠኑ ስልታዊ አሳቢዎች፣ ባለራዕዮችና የተግባር መሪዎች መሆን አለባቸው። መሪዎች ሁለተኛው ጽሁፍ አቅራቢ አቶ ኦባንግ ሜቶ ሲሆኑ የገለልተኛ ተቋማት አለመኖር ኢትዮጵያ ውስጥ ለተከሰቱ ችግሮች ከፍተኛ አስተዋጽኦ እንዳበረከተ ገልጸው የኢትዮጵያ ህዝብ የምግብ ረሀብ ብቻ ሳይሆን የመልካም አስተዳደርና የገለልተኛ ተቋም ረሀብተኛ ጭምር እንደሆነ ገልጸዋል። የመሬት ብዝበዛ፣ ድርቅ፣ ግጭት መኖሩን ያስታወሱት አቶ ኦባንግ ኢትዮጵያ ውስጥ እንደ አውሮፓውያን አቆጣጠር በ2010 ስራ ላይ በዋለው የበጎ አድራጎት ድርጅቶችና ማህበራት አዋጅና ና በመንግስት ጫና ምክንያት ገለልተኛ ተቋም መመስረት ባይችል እንኳን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ተባብረው ጠንካራ ገለልተኛ ተቋም በማቋቋም መስራት አለባቸው ብለዋል። በምዕራቡ ዓለም ያለነው እጅግ ብዙ ነን። ችግሩ የተደራጀን አይደለንም። ለሁላችሁም ለምሁራንና ለሌሎችም ኢትዮጵያውያን የማቀርበው ጥሪ ተቋም እንመስረት ከአይሁድ መማር እንችላለን አይሁድ በአንድ ወቅት የተገፉ ነበሩ ዛሬ ማንም ወደደም ጠላ ከማናችንም የበለጠ የሚፈለጉ ናቸው እኛ ስንማር ከጓዳ አይደለም የተማርነን አንድ ክፍል ላይ ነው ከነጮቹ ጋር ስንትና ስንቶቹ የነጮች ልጆች የሚያስተማሩ አበሾች እስከመቼ ነው እንደዚህ የምንኖር 50 ሀምሳ ዓመት ተራብን። በአመራር እጦት ተርበናል። ጥሩ አመራር ባለማግኘታችን ተርበናል። መልካም መንግሥት በማጣት ተርበናል። ይህ ደግሞ በሰማይ አይወርድም፣ ኦባማ አይሰጠንም። ይህንን ተቋም ለእኛ የሚሰጠን እኛ ብቻ ነን። እኛ ብቻን ልናደርገው የምንችለው። ሶስተኛው ተናጋሪ አቶ ጋሻው ገብሬ ኢትዮጵያ ውስጥ ግጭት በአርብቶ አደሩም መካከል መሬት ብዝበዛ በሚኖርበት ወቅትም እንደሚፈጠር ገልጸው በመንግስት በኩል እነዚህን ግጭቶች በማብረድ ዘላቂ መፍትሔ ከመፈለግ ይልቅ ዝም ብሎ እንደሚመለከታቸው ካስረዱ በኋላ ግጭትን በተመለከተ ከታሪክ ጋር እያጣቀሱ ማብራሪያ ሰጥተዋል። በጽሁፋቸው ማጠቃለያም ግጭቶችን ለማርገብ ተባብሮ መስራት አስፈላጊ መሆኑን ተናግረዋል። ለ19 ዓመት ያህል በሰብአዊ ወይም የዜጋ ድርጅቶች መሳተፋቸውን የተናገሩት የመጨረሻው ተናጋሪ ዶክተር እርቁ ይመር የሲቪክ ማህበራት ምንነትና ዴሞክራሲና ለውጥን ለማምጣት የሚጫወቱት ሚና የሚሉ ሀሳቦችን አንስተዋል። ባህላዊ የሲቪክ ድርጅቶች ምንድን ናቸው በማለት የቀደመ ታሪካቸውን ሲያስታውሱ አውጫጭኝ፣ አፈርሳታ፣ እድር እቁብና ሽምግልና በማህበረሰብ ውስጥ የነበራቸውን ከፍተኛ ሚና ጠቁመዋል። ረሃብን ተከትለው ወደ ኢትዮጵያ የገቡት ዘመናዊ የበጎ አድራጎት ድርጅቶች ከተመሰረቱም በኋላ በርከት ያሉ በጎ ተግባራት መከናወናቸውን ገልጸው የበጎ አድራጎት ድርጅቶችና ማህበራት አዋጅ ተግባራዊ ከተደረገ በኋላ ግን የእነዚህ ድርጅቶች ሚና አብቅቶለታል ብለዋል። ለዚህ ህግ መጽደቅና ድርጅቶቹን ለማሽመድመድ ዋነኛው ተጠያቂ መንግስት ቢሆንም እኛ ተጠናክረን በመስራት ህጉ እንዳይወጣ አለማድረጋችን በራሱ ተወቃሽ ያደርገናል ብለዋል። helow jigjigaa helow goday helow qabri dahar helow dhagax buur helow diri dhabe helow shini gabina v o a gabina gabina gabina waxaad <laughs> gabina, gabina gabina gabina gabina <laughs> <laughs> <laughs> በፌስቡክ አት ቪኦኤ አማሐሪክ ላይ ስትከታተሉን ለቆያችሁ እናመሰግናለን። አስተያየቶቻችሁን በማንኛውም ሰዓት አድርሱን። በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ላኩልን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበት። መልካም ምሽት፣ በነገው ጉዞ እንገናኝ።